ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ

የሐሙስ የካቲት 30 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮች። አስተናጋጆቻችሁ ቆንጅ ይታየና ጤና ይስጥልን፣ እኔም ሰሎሞን አባተንን። ኢህአዴግና 21 ሀገር አቀፍ ተቃዋሚ ፓርቲዎች በቅድመ ድርድር ነጥቦች ላይ የሚያደርጉትን ውይይት ዛሬ ቀጥለዋል። አደራዳሪ ስንል አቀራራቢም ጭምር በተቃዋሚውና

በኢህአደግም በመንግስትም መካከልም የሄደ የሚያማክር በመካከላቸው መተማመን እንዲፈጠር ሀገር አቀፋዊና ዓለም አቀፋዊ ተሞክሮዎች ሁሉ ተነስቶ ማገዝ የዚህ አይነት ሚና ይኖራቸዋል። ታዛቢ ነጻ ገለልተኛ ሊባል አይችልም። የፈለገውን አቋም ይይዛል፣ የታዘበውን ይናገራል። ራሳችኑ ተደራድረን ራሳችኑ አመራር መርጠን ብንሄድና በራሳችን አሰባሳቢነት ብንዋይ

የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር በየነ ጴጥሮስ ተከትለውም የተናገሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። በአብይ ርዕስ ሙሉን ዘገባ ይዘናል። ለአርእስተ ዜናው ቆንጅት

የፌዴራሉ ጠቅላይ አቃቤ ሕግ ዶክተር መረራ ጉዲና በዋስ እንዲፈቱ ጠበቆቻቸው ያቀረቡት ጥያቄ ውድቅ እንዲደረግ አመልክቷል። ይሄ አንዱ ከአዲስ አበባ የደረሰን ነው። የዩናይትድ ስቴትስ ባህር ወለድ ወታደሮች የሰሜን ሶሪያዋ ራካ ከተማን ከእስላማዊ መንግስት ተዋጊዎች ለማስለቀቅ በተያያዘው ውጊያ ሊያግዙ መዝመታቸው ተሰምቷል። ይህም ዩናይትድ ስቴትስ መደበኛ ኃይሎቿን ይበልጥ እየተጠቀመች በሶሪያ

ሆኗን፣ የሚያመለክት ነው ተብሏል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ዶክተር መረራ ጉዲና በዋስ እንዲፈቱ ጠበቆቻቸው ያቀረቡት ጥያቄ በሕግ በተደነገጉ ልዩ ሁኔታዎች መሠረት ውድቅ ይደረግልኝ ሲል ፌዴራል ጠቅላይ አቃቤ ሕግ አመልክተዋል። ፍርድ ቤቱ ጉዳዩን መርምሮ ብይን ለመስጠት ለነገ መጋቢት 1 2009 ዓ ም ቀጥሯል።

መለስካቸው አማሃ ከአዲስ አበባ ተጨማሪ አለው። አቃቤ ሕግ ዛሬ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ባቀረበው የጽሁፍ አቤቱታ ባለፈው ሳምንት ዶክተር መረራ ጉድና በዋስ ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ጠበቆቻቸው ያቀረቡትን ጥያቄ ተቃወመ። አቃቤ ሕግ በጻፈው በዚህ የተቃውሞ ማመልከቻ በኢትዮጵያ ሕገ መንግስት የተያዙ ሰዎች በዋስትና የመፈታት መብት ቢኖራቸውም

በህግ በተደነገጉ ልዩ ሁኔታዎች ፍርድ ቤት ዋስትና ላለመቀበል ይችላል ሲል ይንደረድራል። በመቀጠልም ፍርድ ቤቱ የዋስ መብት ጥያቄውን ላለመቀበል የሚያስችሉት ናቸው የሚላቸውን ሁለት የህግ ድንጋጌዎችን እና አንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔን ይጠቅሳል። አቃቢ ህግ ለተከሳሽ ዋስትና ሊፈቀድላቸው አይገባም ሲል ምክንያቱንም ይዘረዝራል። የክስ ማመልከቻውን በማስታወስም

በመንግስትና መንግስታዊ ባልሆኑ ተቋማት ላይ ከአንድ ቢሊዮን ብር በላይ የሚገመት ንብረት መውደሙ፣ በሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱ፣ በሰዎች ላይ የደረሰው ሞት የሁከቱ ውጤት በመሆኑ ወንጀሉ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስወገድ የተደረገ ሙከራ በመሆኑ ከባድ ወንጀል ነው ብሏል። ተከሳሽ ከሀገር አይወጡም፣ መረጃ አያጠፉም ማለትም አይቻልም ሲል የዶክተር መረራ ጠበቆች ያቀረቡትን አቤቱታ ተቃውሟል።

ፍርድ ቤቱ ይህንኑ የአቃቢ ህግ አቤቱታ ፍሬ ነገር በችሎት ካነበበ በኋላ የሁለቱን ወገን አቤቱታ መርምሮ ብይኑን ሊያሰማ ለነገ መጋቢት አንድ ቀን 2009 ዓ ም ቀጠሮ ሰጥቷል። በተጨማሪም ፍርድ ቤቱ ዶክተር መረራ ጉዲና ባሉበት ማዕከላዊ እስር ቤት እንዲቆዩ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የደቡብ ሱዳን ሕዝባዊ ነጻ አውጪ ጦር ወታደሮች ኦሚንግ የሚባለውን አካባቢ ወረው አተራመሱ ሲሉ የመንደሮቹ ነዋሪዎች ተናገሩ። ይህ የሆነው ከጥቂት ቀናት በፊት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው ስምንት ወታደሮች ከገደሉና

ሌሎች አምስት ሰዎች ካቆሰሉ በኋላ እንደሆነ ነው ነዋሪዎቹ አክለው የገለጹት። የኦማ ቶንግ ክፍለ ግዛት አገረ ገዢው ግን ወታደሮች መንደሮቹ ላይ ጥቃት መክፈታቸውን አስተባብለዋል። የኦሚንግ ቀበሌ ነዋሪዎች እንደገለጹት ወታደሮቹ የተገደሉበት ጥቃት የደረሰው ከትናንት በስቲያ ማክሰኞ ነው። ተጠርጣሪ ሽምቅ ተዋጊዎቹ በአቅራቢያው የሚገኝ የፖሊስ ጣቢያ ማጥቅተው በርካታ ጠመንጃዎችን መዝረፋቸውን ነዋሪዎቹ አክለው አስታውቀዋል።

የዩናይትድ ስቴትስ ባህር ወለድ ወታደሮች የሰሜን ሶሪያውያን ከተማ ራጋን ከእስላማዊ መንግሥት ቡድን ተዋጊዎች ለማስለቀቅ እየተካሄደ ባለው ውጊያ ድጋፍ ለመስጠት ዘመቱ። የባህር ወለዱ መድፈኛ ጦር መዝመቱ ትልቅ ዜና ነው መባሉን ስለ ዘመቻው ቀድሞ የዘገበው ዋሽንግተን ፖስት ጋዜጣ አመልክቷል። ስለ ዘመቻው ከመንግሥት በይፋ የተሰጠ መግለጫ እስካሁን የለም። ይሁን እንጂ ወታደራዊ ባለሥልጣኖች

ለሌሎች የዜና አውታሮች በሰጧቸው መግለጫዎች የወታደሮቹን መዝመት አረጋግጠዋል። ቀድሞም ቢሆን በአካባቢው የሰፈረ የዩናይትድ ስቴትስ መድፈኛ ጦር ነበረ። የዩናይትድ ስቴትስ ባህር ወለድ ወታደሮች ከራቃ ከተማ 138 ኪሎ ሜትር ርቀት ላይ ወደምትገኘው ማንጂብ ከተማም ተልከዋል። ራቃ እስላማዊ መንግሥት ቡድን የካሊፌቴ ወይም የከሊፋዊ መንግሥቴ ዋና ከተማ ሲል ያወጃት መሆኗ ይታወቃል።

ራቃ ውስጥ ወደ አራት ሺህ የሚጠጉ የእስላማዊ መንግስት ተዋጊዎች እንዳሉ ይገመታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት የፈረሙትን የሚበዛው ህዝባቸው ሙስሊም ከሆኑ ስድስት አገሮች ሰዎች እንዳይመጡ የሚከለክለውን አዲሱን ማስፈጸሚያ ትዕዛዝ በመቃወም

በፍርድ ቤት ክስ በማስገባት ሀዋይ ክፍለ ግዛት የመጀመሪያ ሆናለች። የፓሲፊክ ውቅያኖሷ ደሴት ክፍለ ሀገር ጠበቆች ትናንት ረቡዕ ማታ በዋና ከተማዋ ሆኖሉሉ በከፈቱት የክስ ፋይል አዲሱ የጉዞ እገዳ የክፍለ ሀገራችንን ሙስሊም ማህበረሰብ

የቱሪዝም እንቅስቃሴዋንና የውጭ ሀገር ተወላጅ የሆኑ ተማሪዎችን የሚጎዳ ነው ሲሉ ተሟግተዋል። ፕሬዚደንት ትራምፕ ሰኞ ዕለት የፈረሙት አዲሱ የጉዞ እገዳ ማስፈጸሚያ ትዕዛዝ

የስድስት ሀገሮች ዜጎች ለሶስት ወራት ስደተኞች በሙሉ ደግሞ ለአራት ወራት ወደ ዩናይትድ ስቴትስ እንዳይገቡ የሚከለክል ነው። እንደ አውሮፓውያን አቆጣጠር ከጥር 22 በኢትዮጵያ ጥር 14 መሆኑ ነው። ከዚያ በፊት መግቢያ ቪዛ የተመታላቸውንና

ቋሚ የመኖሪያ ፈቃድ ግሪን ካርድ ያላቸውን አይመለከትም። አዲሱ ትእዛዝ የፌደራል ፍርድ ቤቱ ዳኛ የሀዋይን ክስ ሳምንት ረቡ ይመለከታሉ። አዲሱ እገዳ ስራ ላይ የሚውለው በማግስቱ ሐሙስ ነው የሚሆነው። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ሩሲያ በህዳሩ ፕሬዚደንታዊ ምርጫ ጣልቃ ስለ መግባቷ የበለጠ ለመረዳት ፈጥነው እየተንቀሳቀሱ መሆናቸው ተዘገበም።

ከዚህም በተጨማሪ ፕሬዚደንት ትራምፕ የቀደሙት ፕሬዚደንት ባራክ ኦባማ ምርጫው ሁለት ሳምንት ሲቀረው በኒውዮርክ የትራምፕ ህንፃ የምርጫ ዘመቻ ዋና ጽህፈት ቤት ላይ ስልኬን አስጠልፈዋል፣ አሰልለውኛል ሲሉ ያሰሙት ውንጀላ ተጨባጭነት አይኖረው ይኑረው አይኑረው ድምዳሜ ላይ ለመድረስም የምክር ቤቱ አባላት እየመከሩ ናቸው። ፕሬዚደንቱ በሚስተር ኦባማ ላይ ያሰሙት ውንጀላ እስካሁን መረጃ አልቀረበበትም።

በዩናይትድ ስቴትስ የተወካዮች ምክር ቤት የሕግ መወሰኛና የተወካዮች ምክር ቤቱ የሕግ መምሪያ የስለላ ኮሚቴዎች አባላት ሩሲያ ሚስተር ትራምፕ የምርጫ ተፎካካሪያቸው የነበሩትን የዲሞክራቲክ ፓርቲዋን እጩ ሂለሪ ክሊንተንን እንዲያሸንፉ ለመርዳት የኢንተርኔት ሰርጎ ገብነት ማካሄዷን የሚጠቁሙ የስለላ ሪፖርቶችን ለመመልከት ባለፉት ቀናት ዋሽንግተን አቅራቢያ በሚገኘው

የዩናይትድ ስቴትስ ማዕከላዊ የስለላ ቢሮ ወይም ሲአይኤ ዋና ጽሕፈት ቤት ተጉዘዋል። ሲአይኤ የሰበሰባቸውን ምስጢራዊ መረጃ ዶሴዎች ማንበባቸውን የተወካዮቹ ምክር ቤት አባላት ገልጸው በቀጣዮቹ ሳምንታትም ተጨማሪ ጉብኝት እንደሚያደርጉ ተናግረዋል። የሕግ መወሰኛና የሕግ መምሪያው ምክር ቤቶች የስለላ ኮሚቴዎች በቀጣዮቹ ሳምንታት ውስጥ ግልጽ የእማኝነት ሰሚ ሸንጎዎች እንደሚቀመጡም አክለዋል።

የሩሲያ ፕሬዚደንት ቭላዲሚር ፑቲን የክሊንተን የምርጫ ዘመቻ ኃላፊ ጆን ፓዴስታ ኮምፒውተሮች የሳይበር ጠለፋ ወይም የኢንተርኔት ሰርጎ ገብነት እንዲካሄድበት ማዘዛቸውንና ከዚያም ተከትሎ ዊኪሊክስ የሚባለው የተለያዩ ምስጢሮችን በኢንተርኔት አጋላጭ ቡድን የሚስተር ፓዴስታን በሺዎች የሚቆጠሩ ኢሜሎችን ምርጫው ሳምንታት ሲቀሩት

በይፋ እንደለቀቀና እንዳዝረከረካቸው የዩናይትድ ስቴትስ የስለላ ማኅበረሰብ ደምድመዋል። ይህ በእንዲህ እንዳለ በመምሪያው ምክር ቤት የፍትሕ ኮሚቴ አብላጫዎቹ ሪፐብሊካን አባላት የፌዴራሉ ምርመራ ቢሮ ወይም የሲአይኤ ዳይሬክተር ይቅርታ፣ ኤፍቢአይ ዳይሬክተር ጄምስ ኮሚ ሩሲያ በፕሬዚደንታዊ ምርጫው ወቅት ስላደረገችው ጣልቃ ገብነት ገለጻ እንዲያደርጉላቸው ጠይቀዋል ከዚያም በተጨማሪ

የቀድሞው ፕሬዚደንት ኦባማ ቢሮዎቼ ላይ ጠለፍ ቢሮዎቼ ላይ ስልኮችን ጠልፎ ስለላ አካሂደዋል አዘዋል ብለው ሚስተር ትራምፕ ስላሰሙት እጅግ ከባድ ውንጀላም መረጃ እንፈልጋለን ብለዋል እንደራሴዎቹ። የሚስተር ኦባማ ቃል አቀባይ ውንጀላውን ሐሰት ብሎታል። ሚስተር ትራምፕም ማስረጃ አላቀረቡም። የኤፍቢአዩ ወይም የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ

የፍትህ ሚኒስቴር ውንጀላውን ውድቅ እንዲያደርግ ጠይቀዋል። ሚኒስቴሩ እስካሁን የወሰደው እርምጃ የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና

በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ

የሐሙስ የካቲት 30 2009 ዓመተ ምህረት ምሽት ፕሮግራም ነው። አንደኛ ለምሳሌ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሳካላቸው ቀርቶ ነገር ግን ወንጀል ስለሌላቸው ሊሆን ይችላሉ ከሀገር ውስጥ

ያልተባረሩ ሰዎች ምናልባት በአመት አንዴ፣ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖረዋል። ለእንደነኙ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው።

በያዝነው ሳምንት መጀመሪያ ፕሬዚደንት ዶናልድ ትራምፕ የፈረሙትን አዲሱን ፕሬዚደንታዊ ትእዛዝ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ ለውጦች እነማንን ይመለከታሉ ለሚለው ጥያቄ ከሶስት የሕግ አዋቂዎች ጋር ከተደረገ ውይይት የተወሰደ ነው። ቀደም ሲል የሰማችሁት የሰማችኋቸው በስደተኞች ጉዳይ ተሟጋችነት የሚታወቁት የሚ ጌታቸው ይባላሉ። በካሊፎርኒያ በሳን ሆዜ ከተማ የአሜሪካ የሕግ

ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበርም ናቸው። ከሁለት የሙያ አጋሮቻቸው ጋር በሁለተኛው አጋማሽ ይቀርባሉ። እንድታደምጡ እንጋብዛለን። ኢህአደግና ሀያ አንድ ሀገር አቀፍ ተቃዋሚ ፓርቲዎች በቅድመ ድርድር ነጥቦች ላይ የሚያደርጉትን ውይይት ዛሬ ቀጥለዋል። በድርድሩ ላይ በሚሳተፉት ፓርቲዎች አወካከልና

በአደራዳሪዎች አመራረጥ ላይ ዛሬ የተወያዩ ተሳታፊዎቹ የመጨረሻ እልባት ለመስጠት ለፊታችን ቅዳሜ ሳምንት ሌላ ቀጠሮ ይዘዋል። እስክንድር ፍሬው ዝርዝሩን ይዟል።

ገዢው ፓርቲ ኢህአዴግና ሀያ አንድ አገር አቀፍ ፓርቲዎች እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚባለው ሰነድ በሰፈሩ ነጥቦች ላይ ነው። ዛሬ ውይይት ከተደረገባቸው መካከል በዚሁ ሰነድ ቁጥር ስምንት ላይ የሰፈረው የድርድርና የክርክር አመራር የሚለው ይገኝበታል። በዚህ ላይ ከቀረቡት ሀሳቦች አንዱ ደግሞ ድርድሩ በሀያ ሁለቱ የፖለቲካ ፓርቲዎች ተራ በተራ እንዲመራና ይህም በዕጣ እንዲወሰን የሚጠይቅ ነው።

የለም ድርድሩ ገለልተኛ በሆነና በፓርቲዎቹ ስምምነት በሚመረጥ አደራዳሪ መመራት አለበት የሚል አቋም ያንጸባረቁም ነበሩ። ከነዚህ አንዱ የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ አቋማቸውን ነው ያንጸባረቁት። ፖለቲካ ፓርቲዎቹ በራሳችን ተነጋግረን መፍትሄ መፈለግ የምንችል ቢሆን ኖሮ ይሰየውን። አሁን ያ መስመር ተጥሷል።

የእኛ ግንዛቤ ይሄ ተጥሷል ለብቻችን መግባባት አልቻልም። ስለዚህ አደራዳሪ ስንል አቀራራቢም ጭምር ነው። የሚያቀራርበው ከምን አንጻር ነው? ከሞያ አንጻር በተቃዋሚውና በኢህአደግም በመንግስትም መካከልም እየሄደ የሚያማክር በዚሽ ጉዳይ ላይ አስማማት ቢያቅታችሁ ለምን እንደዚህ አትሉትም የምልም ሀሳብ የሚያቀር ማለት ነው

ሀሳቦችን በማቀራረብ ተደራዳሪ ፓርቲዎች የሚቀራረቡበት መንገድ ማስቻል፣ በመካከላቸው መተማመን እንዲፈጠር ሀገር አቀፋዊና ዓለም አቀፋዊ ተሞክሮዎች ሁሉ ተነስቶ ማገዝ፣ የዚህ አይነት ሚና ይኖራቸዋል። ድርድሩ በተሳታፊ ፓርቲዎች ተራ በተራ ቢመራ እንደሚሻል ያመኑ ፓርቲዎችም ሀሳባቸውን አቅርበዋል። ገዢው ፓርቲ ኢህአዴግ ከነዚህ አንዱ ነው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ

ድርድሩ በራሳቸው በፓርቲዎቹ መመራት እንዳለበት የሚገልጸውን አቋማቸውን ያብራሩት። በዚህ ጉዳይ ያቀረበውን ሰው አካሄድ ምናምን እያል ከምናስቸግረው እዚህ የምንሰበሰበው ተቃዋሚዎች መድረኩን በዙር የምትመሩ ትችላላቸው። ኢህአዴግ መድረኩን በዙር የመምራት እድል ከታመነበት ችግር የለውም። በዚህ ካልሄድ ግን ዋና አላማችን እሱ አይደለም። ነጻና ገለልተኛ የሚባለው ታዛቢ ይምጣ። ታዛቢ ነጻና ገለልተኛ ሊባል አይችልም። የፈለገውን አቋም ይዛል፣ የታዘበውን ይናገራል።

በእኛ በኩል በዚህ ጉዳይ የምንደራደረው እኛ የምንደራደርበት ጉዳይ ቅድም ያልንበትን መንገድ ያሻከረ ጉዳይ ለመጥረግ ነው። ይሄ ነገር አልተመቸንም የምንለውን ዲሞክራሲ ማጥደቅ አንችልም የምንለውን ፖለቲካ ምህዳር ከዚህ በላይ ማስፋት አንችልም። በዚህ በዚህ ምክንያት ችን እናስወግዳት ብሎ ፋይን እቺ ለማስወገድ ይቸገራሉ የሚል ከሆነ ያደግ ፓርቲዎች ለምን እንዴት እንዳስቸገራቸው ያስረዳሉ። እናሻሽላታለን ከሆነ እንስማማለን። ማናሻሽላት ከሆነ የአቋም ጉዳይ ከሆነች መለያችን ትሆናለች ማለት ነው

በሚያስማሙ ጉዳዮች እንሄዳለን። ስለዚህ በእኔ እምነት ብዙ ሬለቫንስ ያለው ስለማይሆን ጥሩ የሚሆነው ራሳችኑ ተደራድረን ራሳችኑ አመራር መርጠን

ብንሄድና በዚህ አጠራዳሪ ብንዋይ ማለት በራሳችን አሰባሳቢነት ብንዋይ አጀንዳውንም በዚሁ ማዕከል እንድንሄድ ነው። ሌላው የኢህአዴግ ተወካይ በኢትዮጵያ ፓርላማ የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ ተመሳሳይ ሀሳብ አንጸባርቀዋል። ኢህአዴግ የሚታየን ሀሳብ አንድ ያለው ብንቀበልና ወደ ድርድር ብንገባ፣ ካልሆነ ተቋሚ ፓርቲዎች ራሳችሁ ምሩት ስብሰባው። ኢህአዴግ ስብሰባው መምራት ፍላጎቱም የለውም። ተቋሚ ፓርቲ ራሳችሁ ምሩት ሀሳብ ነው

በሀሳቡን የምንከራከረው ጀስቲፊኬሽን ነው የምናቀርበው በሀሳቡ ጥቅምና ጉዳት መዝነን ነው የምንወስነው። እናንተ መምራት ይችላላችሁ። ስለዚህ ምንም ጥቅም ለሌለው አስ- አስፈላጊ ያልሆነ ነገር ፖለቲካ ፓርቲ አማራሮችን ልንሰራው ለምንስል ስራ ተደራዳሪ ከሌለ የነገር ታማኝ አይሆንም የሚባል ነገር

ተገቢ አይደለም። ድርድሩ በገለልተኛ ባለሙያ መመራቱን ከደገፉት ተሳታፊዎች አንዱ የሆነው የሰማያዊ ፓርቲ ሊቀመንበር አቶ የሸዋት አሰፋ የአደራዳሪዎቹ ሚና ከፍተኛ መሆኑን አስታውሰዋል እናም ጉዳዩ በትኩረት እንዲጤን ጠይቀዋል። ጥሩ የሚመስለኝ ነጻ አደራዳሪዎችን ኢህአዴግም ያቀርባል። ሰዎች እኛ ብቻ አይደለን የምናቀርበው፣ ታዛቢዎችም ላይ ኢህአዴግም ያቀርባል፣ እኛ ብቻ አይደለን የምናቀርበው። ስለዚህ ሚናቸውን አሳንሰን እንዳንጀምር ለሚቀጥለው ማለቴ ነው። ኢህአዴግ ደግሞ አስቦበት

ምንም የውጭ ናቸው ቢባል ከሌላ ፕላኔት አይደለም የሚመጡት። እኛ ጎን ያሉ ሰዎች ናቸው እንዲቀበለን አደራ እንላለን። በዚሁ በድርድርና በክርክር አመራር በተጨማሪም በውሳኔ አሰጣጥና ሀያ አንዱ ፓርቲዎች በምን አይነት ውክልና መሳተፍ እንዳለባቸው ከውሳኔ ላይ ለመድረስ ለፊታችን ቅዳሜ ሳምንት ቀጠሮ ተይዟል። በሌሎች ርዕሶች ላይ የተደረገውን ውይይትና የተንጸባረቀውን ሀሳብ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።

በዩናይትድ ስቴትስ ኮንግረስ የኢትዮጵያን ዲሞክራሲያዊ ሂደቶች የሚገመግም የምስክር ሰሚ ሸንጎ ዛሬ ማምሻውን ይሰየማል። ሸንጎ ከመሰየሙ ከሰዓታት አስቀድሞ እዚህ ዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን በውጭ ጉዳይ መስሪያ ቤቱና የኮንግረሱ መቀመጫ በሆነው በካፒቶል ሂል

የኢትዮጵያ መንግስት በዜጎቹ ላይ ይፈጽማል ያሏቸውን የሰብአዊ መብቶች ጥቃቶች እንዲሁም የዲሞክራሲ ግንባታ መስተጓጉሎችን አውግዘው ድምፃቸውን አሰምተዋል። በተለይ የኦሮሞ ማህበረሰብ አባላትና መሪዎች በክልሉ ለወራት የዘለቁ ጸረ መንግስት ተቃውሞዎችን ተከትሎ እስራቱና የመብት ረገጣው ተስፋፍቷል ሲሉ ቁጣቸውን ገልጸዋል። ሄኖክ ሰማእግዜር በስፍራው ተገኝቶ ተከታዩን ዘግበዋል።

የምንገኘው ዋሽንግተን ዲሲ የዩናይትድ ስቴትስ የሕዝብ ተወካዮች መቀመጫ ካፒታል ሂል ነው። በርካታ ኢትዮጵያውያን በተለይ ደግሞ የኦሮሞ ማህበረሰብ አባላት በዚህ ዋሽንግተን ዲሲና አካባቢዋ የሚኖሩ በኢትዮጵያ የሚካሄደው የሰብአዊ መብት ጥሰት ያሳስበናል።

የዩናይትድ ስቴትስ መንግስትና የህዝብ ተወካዮችም ጭምር በተለያዩ አይነት እርዳታ የሚያግዙትን በተለይ ደግሞ በዴሞክራሲ መርሆቻቸው መስፈርቶች እንዲያስቀምጡ እየጠየቁ ነው ያሉት ውስጥ ከተለያዩ የኮንግረስ አባላት ጋር እየተነጋገሩ ያሉ የማህበረሰቡ አባላት አሉ። በዚህ ሰላማዊ ሰልፍ ላይ እየተሳተፉ ያሉና አዘጋጆችን አቅርብ ያለው በቅድሚያ ለሴት ነው፣ ቅድሚያ የምንሰጠው። እውነት እባላለሁ። ዛሬ እውነት ለምንድን ነው የመጣሽው?

በሀገራችን ውስጥ እየተደረገ ባለው ጭቆናና የተማሪዎችና የገበሬዎች ከመሬት መፈናቀል በጣም ስለሚያሳስበኝ ሰላማዊ ሰልፍ አለ ስለተባለ ፌስቡክ ላይ ፖስት ተደርጎ ነበር። እሱን ሰምቼ ነው የመጣሁት። ምን እንዲያደርጉ ነው የዩናይትድ ስቴትስ መንግስት እና የህዝብ ተወካዮች የምጠይቅ? ወደ ኢትዮጵያ እርዳታ እንዲቆም ነው እየጠየቅን ያለነው

በተቻላቸው ደግሞ እና አንዳንድ ጫናዎች ማድረግ ስለሚችሉ ያንን እንዲያደርጉ ልንጠይቅ ነው የመጣነው። እግ እዚህ ከጎኔ ደግሞ ይህንን ሰልፍ ካዘጋጁት መሀል ይዣለሁኝ። ከአባላት መሀል ማን ልበል ስምዎት? እኔ ሳላስዮ እባላለሁ። ቴነሲ

ከቴኔሲ ነው ይመ ለምንድን ነው ከቴኔሲ ተነስተው ዛሬ እዚህ የደረሱ? ያው ልጆችን መገፍገፍ፣ ልጆችን መግደል እንደ ሁመን ራይት የሰው ልጅን መግፈፍ፣ የኢትዮጵያ መንግስት የሚያደርገው ግፍ እሱ ነው ከእንቅልፍ እንዳልተኛ ያስደረገኝና ይህንን ኦርጋናይዝ እንድናደርግና እዚህ ቀርበን አሜሪካ መንግስት

ፕሮተስት ፕሮቴስት ለማድረግ ነው የመጣ ነው። በኒውጀርሲው ኮንግረስማን ክሪስ ስሚት ጸሐፊነትና በሌሎች የቤቱ ንዑስ ኮሚቴ የአፍሪካ ንዑስ ኮሚቴ አባላት ረቂቅ ነው የኢትዮጵያ የሰብአዊ መብት ሁኔታዎችን የሚገመግምና የዩናይትድ ስቴትስ እርዳታ ለኢትዮጵያ ምን መሆን አለበት የሚለውን የሚመለከት

ፖሊሲ ነው። ስለዚህ እሱን በተመለከተ እየተነጋገርኩ። ምን ያደርጋሉ? ዛሬ ምስክር ሰሚ ሸንጎ አለ። ምን ሊያደርጉ? አዎ ይሄ ምስክር ሸንጎ ኢዝ ኤ ቬሪ ኢምፖርታንት ነው። ዛሬ ሂሪንግ ነው። ይሄ ሂሪንጉ ላይ ሬዞሉሽን ለማድረግ እምነት አለን። ይሄኛው ምክንያቱም አንደኛው ፎርነር ኤዱ ይቆማል። ኢትዮጵያ መንግስት የሚያደርገው ኤክስፖዝ ይሆናል ማለት ነው ዛሬ። ስለዚህ እኛ የምንጠይቀው የአሜሪካ መንግስት ይሄን ኤድ እንዲቆርጥ ነው

መጠየቅ ላይ ያለ እንግዲህ አስቀድመን ስንነጋገርበት የነበረው ህግም ሆነ ሌሎች ፖሊሲዎች ዩናይትድ ስቴትስ ለኢትዮጵያ የምትሰጣቸውን እርዳታዎች እንደዚሁም ደግሞ የተለያዩ የንግድ ግንኙነቶችን የሚመለከቱ ሁኔታዎች ናቸው። እስኪ አሁን ደግሞ ከተሳታፊዎች መካከል ሻምበል ገመች ይባላለሁ። ከዚ ከዋሽንግተን ሜትሮፖሊታን ኤሪያ ዛሬ እዚህ የመጣሁበት ምክንያት ያው ቅድም እንደገለጹት እንግዲህ በኢትዮጵያ መንግስት አገር ቤት ማለት ነው

ህዝቡ ላይ እያደረገ ያለውን ግድያ፣ የመፍት አፈና፣ ጭቆና እንዲያቆም ሂሪንግ አለ በኮንግረስ በዛ ሂሪንግ ላይ ድምጻችንን እንድናሰማ በተለይም በኦሮሞ

ቁና ግፍ ጭፍጨፋ በአስቸኳይ እንዲያቆም ያንን ድምጻችንን ለማሰማት ነው የመጣ ነው። ከዚህ በፊት እንግዲህ በጋምቤላም አካባቢ ሆነ በሌሎች አካባቢዎች እንደዚህ አይነት ሁኔታዎች በሚከሰቱ ጊዜ የተባበሩት መንግስታት ድርጅትም የአለም ባንክም እንደዚሁም ሌሎች የዩናይትድ ስቴትስ መንግስት አካላት ማጣራት እንዲያደርጉ በሚወተወቱ ጊዜ ማጣራቶችን ሲያካሂዱ ቆይተዋል። ሄኖክ ሰማእግዜር ነኝ።

አመሰግናለሁ። ክቡራትና ክቡራን አድማጮች ይህንን ዘገባ በዌብ ሳይታችንና እንደዚሁም በፌስቡክ ገጻችን ላይ አት ቪኦኤ አምሐሪክ ወይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ገብታችሁ በቀጥታ የነበረውን ስርጭት መከታተል ትችላላችሁ። ሄኖክ አሁንም በስፍራው ይገኛል። ከዛ የሚያስተላልፈውን ዘገባ ማየት ይቻላል። ወደ ተከታዩ ዘገባ እንለፍ። ደቡብ ሱዳን ረሃብ መግባቱን አወጀች። ሶማሊያ

ከህዝቧ ስድስት ነጥብ ሁለት ሚሊዮን የሚሆነው አስቸኳይ ሰብአዊ እርዳታ እንደሚፈልግ አሳውቃለች። ግማሽ ያህል መሆኑ ነው ከሶማሊያ ህዝብ። በኢትዮጵያ ደግሞ አምስት ነጥብ ስድስት ሰው አስቸኳይ የምግብ እርዳታ እንደሚፈልግ ተገልጿል። የተባበሩት መንግስታት ድርጅት ሀያ ሚሊዮን ሰው ምስራቅ አፍሪካ ውስጥ ከረሃብ ጋር ተፋጧል እያለ ነው። ጽዮን ግርማ በምስራቅ አፍሪካ ሀገሮች ላይ ያንዣበበውን የድርቅ አደጋና የተከሰተውን ረሃብ በተከታዩ ዘገባዋ ትዳስሳለች።

ምስራቅ አፍሪካ በቅርብ ዓመታት ውስጥ ታይቶ በማይታወቅ ድርቅ መመታቷን የተባበሩት መንግስታት ድርጅት ይፋ ማድረግ ከጀመረ ሰነባብቷል። ዓለም አቀፉ ማህበረሰብ በአስቸኳይ ምላሽ ሰጥቶ እጁን ለእርዳታ ካልዘረጋ ሀያ ሚሊዮን ሰው ከረሃብ ጋር ፊት ለፊት እንደሚጋፈጥ ድርጅቱ በማሳሰብ ላይ ይገኛል።

የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በድርቅ የተጎዱ የምስራቅ አፍሪካ ሀገራትን በመጎብኘት ላይ ይገኛሉ። ከቀናት በፊት የሶማሊያን አካባቢዎች ጎብኝተው ነበር። ትላንት ደግሞ ኬንያን በጎበኙበት ወቅት ሁኔታው እጅግ አሳሳቢ ሆኗል ሲሉ አስጠንቅቀዋል። አንቶኒዮ ጉተሬስ የደቡብ ሱዳን የፖለቲካና የሰብአዊ ሁኔታ ቀውስን በተመለከተ ከኬንያው ፕሬዝዳንት ኡሁሮ ኬንያታ ጋር ተወያይተው ነበር።

ደቡብ ሱዳን ውስጥ ስላለው ሁኔታና ሀገሪቱ ስለተጋረጠባት ችግር በመነጋገር እውነተኛና ሰላማዊ መፍትሄ ለማግኘት የመወያየት፣ የመመርመርና የማወቅ ዕድሉ ያለን ይመስለኛል።

በተጨማሪም ሰብአዊ እርዳታ ለሁሉም የሀገሪቱ ግዛቶች መሰጠት አለበት። የአንቶኒዮ ጉተርዝ ይህንን ቁጥር ይፋ ሲያደርጉም ወደ አስከፊ ረሃብ እየሄዱ ያሉ ሀገሮች ደቡብ ሱዳን፣ ሶማሊያ፣ የመንና ናይጄሪያ በከፊል ብለው ነበር። ይህንን ለመቋቋም ደግሞ አራት ነጥብ አራት ቢሊዮን ዶላር እስከ መጋቢት ወር ማብቂያ በአስቸኳይ እንደሚያስፈልግ በመግለጽ ለለጋሾች ተማጽኖ አቅርበዋል። ከእነዚህ ሀገራት ውስጥ በከፊል ደቡብ ሱዳን የረሃብ ቸነፈር መግባቱ ታውጇል።

በዩኒቲ ግዛት ስር ሊር በተባለች ቦታ ለጋሾች ገብተው እርዳታ መለገስ ባለመቻላቸው የአሜሪካ ድምፅ ድርቁን በተመለከተ ያጠናቀረው ዘገባ እንደሚያስረዳው በዩኒቲ ግዛት ስር ሊር በተባለ ቦታ ለጋሾች ገብተው እርዳታ መለገስ ባለመቻላቸው ነዋሪዎቹ ቅጠላቅጠልና የዱር ፍሬ በመብላት ራሳቸውን ለማቆየት እየተጣጣሩ ይገኛሉ። የሰላሳ ሁለት ዓመቱ ሬይ ኔግዋን ቼክ

የስምንት ልጆች አባት ነው። በመንግስት ታጣቂዎች እና በአማጽያ መካከል የተፈጠረው ግጭት ያስከተለው ቀውስ ለረሀብ እንዳጋለጣቸው ይናገራል። ጦርነቱ ሁሉንም ነገር ከጥቅም ውጭ አድርጎታል። እዚህ ምንም አይነት አዝመራ የለም፣ ምንም እጽዋትም የለም፣ ምንም የሚበላ ነገር የለም። እዚህ ያሉት ልጆች በሙሉ የሚበሉት አጥተው ፀሐይ ላይ ቁጭ ብለው በማልቀስ ላይ ይገኛሉ ይላል።

የደቡብ ሱዳኗ የሊር አካባቢ ነዋሪዎች በዚህ አካባቢ ከህይወት ጋር ትንቅንቅ መያዛቸውን ይናገራሉ። በ2013 ዓ ምት በፕሬዚዳንት ሳልቫ ኬርና በምክትል ፕሬዚዳንት ሪክ ማቻር መካከል የተነሳው የስልጣን ሽኩቻ ያስከተለው የእርስ በርስ ግጭት አካባቢዋን በእጅጉ ጎድቶታል። በርካታ ቤቶች ተቃጥለዋል። በአካባቢው ትምህርት ቤትና የጤና ተቋማት ስለመኖራቸው የሚያሳይ አንድም ምልክት የለም።

በደህንነት ስጋት ምክንያት የእርዳታ ሰራተኞች ወደ አካባቢው አይቀርቡም። ቼክ ይህን ሁኔታ ሲገልጸው ህይወታቸውን ለማቆየት አንዳንዴ ወደ ወንዝ ይወርዱና ውሃ ያዘሉ ቅጠላቅጠሎች ለቃቅመው ይመጣሉ። በዚህ አካባቢ ሌላ ምንም ምርጫ የለም። እዚህ አካባቢ ያለው ሰው ወደ ዱር እንስሳነት እየተቀየረ ነው ማለት ይቻላል፣ ይላል። የተባበሩት መንግስታት ድርጅት እንደሚለው የደቡብ ሱዳን ረሃብ ሰው ሰራሽ ነው። በዚህ ችግር ደግሞ ከአንድ መቶ ሺህ ህዝብ በላይ ተርቧል። የሀገሪቱ አርባ በመቶ ህዝብ አራት ነጥብ

ዘጠኝ ሚሊዮን ሰው ማለት ነው፣ አስቸኳይ የምግብ እርዳታ ይፈልጋል። በደቡብ ሱዳን ለረሃብ የተዳረጉትን ሰዎች አግኝቶ መርዳት አለመቻል አንድ ሚሊዮን ሰውን አደጋ ውስጥ ጥሏል ብለዋል። ከረሃብ ጋር ፊት ለፊት የተጋፈጡትን ህዝቦች ከቀውስ ለማትረፍ ብርቱ ጥረት ይጠይቃልም ይላሉ።

ሀገሪቱ ውስጥ ያለውን ከፍተኛ ፈተና ግምት ውስጥ በማስገባት ከኢጋድ መሪዎች ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት ጋር የምንሰራው ስራ ወደ ትክክለኛው አቅጣጫ እንደሚመራን ተስፋ አደርጋለሁ። በሌላ በኩል ሶማሊያ ውስጥ ከሀገሪቱ ግማሽ የሚሆነው ህዝብ ቁጥር ስድስት ነጥብ ሁለት ሚሊዮን ሰው አስቸኳይ የምግብ እርዳታ እንደሚፈልግ የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ሪፖርት እንደሚለው ወደ ሶስት ሚሊዮን የሚጠጋ ሰው በሶማሊያ በመራብ ላይ

ይገኛል የአስቸኳይ ጊዜ የምግብ እርዳታም ይፈልጋል።

አንድ ሚሊዮን ህጻናት በምግብ እጥረት ስቃይ ላይ ናቸው። ይህ ቁጥር በአስቸኳይ ሕክምና ካላገኙ ከሞት ጋር የተፋጠጡ አንድ መቶ ሰማኒያ አምስት ህጻናትን ይጨምራል። የሶማሊያ መንግስት ከቀናት በፊት እንዳስታወቀው ደግሞ ህጻናትና ሴቶች የሚበዙበት አንድ መቶ አስር ሰው በድርቅ ምክንያት በመጣ የውሃ ወለድ በሽታ ህይወታቸው ጠፍቷል። ዛሬ በዚህ ቁጥር ላይ ሀምሳ ተጨምሮበታል። የሶማሊኛ ቋንቋ ዝግጅት ክፍል ባልደረቦች እንደዘገቡት ከጥር እስከ መጋቢት ባለው ሶስት ወር ጊዜ ውስጥ ብቻ

228 ሰዎች በ45 ወረዳዎች ሞተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከአምስት ዓመታት በፊት 260 ሺህ ሰው የፈጀው ረሃብ በሶማሊያ እንዳይደገም ርብርብ እንደሚያስፈልግ አሳስበዋል። ንግ ስ ንግ ንግ

ሶማሊያ አልሻባብን ለማሸነፍ ሽብርተኝነትን ለማቆምና ሰላማዊ ሁኔታን ለመፍጠር በምታካሄደው ትግል ምክንያት ሀገሪቱ ለግጭት ለረሃብና ለበሽታ ተጋልጣለች። የወቅቱ ድርቅም በሀገሪቱ ምጣኔ ሀብትና በዜጎች ላይ አውዳሚ ተጽዕኖ አሳድረዋል።

በዚህ አሰቃቂ ሁኔታ መካከል በፍጥነት የተዛመተው ኮሌራ በሽታ የሰዎችን ሕይወት እያጠፋ ነው።

ከፍተኛ ቁጥር ያላቸው ሰዎች የዓለም አቀፉን ማህበረሰብ እርዳታ ይፈልጋሉ። በሌላ በኩል የኢትዮጵያ መንግስትና ለጋዥ አገሮች በኢትዮጵያ የተከሰተውን ድርቅ ለመቋቋምና አምስት ነጥብ ስድስት ሚሊዮን ሰው ከረሃብ ለመታደግ የአንድ ቢሊዮን ዶላር እርዳታ ጠይቋል። በድርቁ ከብቶች መሞት መጀመራቸውንና መንግስት ድርቁ በተከሰተባቸው አካባቢዎች የዕለት ደራሽ እርዳታ እያከፋፈለ መሆኑን የአደጋ ስጋትና አመራር ኮሚሽን ኮሚሽነርን ጠቅሰን መዘገባችን ይታወሳል።

የመጨረሻው የመጽሔት ዘገባ ላይ ደርሰናል። የዩናይትድ ስቴትስ ኮንግረስ ሪፑብሊካን እንደራሴዎች ባለፉት ሰባት አመታት ቃል ሲገቡ እንደከረሙት ከረሙት በዛው መሰረት ኦባማ ኬር የሚል ቅጽል ስም የተሰጠውን በዚያ ስም የሚታወቀውን ለአቅም ተመጣጣኝ የጤና ጥበቃ ህግ ሰርዘው በሌላ ለመተካት እያደረጉ ባሉት ትግል ውጥረት ውስጥ ገብተዋል።

የኦባማ አስተዳደር ያወጣው ሕግ ቀድሞ የጤና መድህን ያልነበራቸው ከ20 ሚሊዮን በላይ የሆኑ አሜሪካውያን በተመጣጣኝ ክፍያ የጤና ጥበቃ አገልግሎት ለማግኘት አስችሏቸዋል። ባለፈው ሰኞ በተወካዮች ምክር ቤቱ የሚገኙ ሪፑብሊካን እንደራሴዎች አማራጭ ሲሉ ያቀረቡት እቅድ በራሳቸው ፓርቲ ውስጥም ተቀናቃኞች

ሳይገጥሙት አልቀረም። ወግ አጥባቂዎቹ እንደሚሉት አዲሱ እቅድ አብዛኛውን የኦባማ ኬር ክፍሎች እንደነበረ የያዘ ነው። ለዘብተኞቹ ግን ከጅምሩ ጠንካራ ድጋፍ ችረውታል። ዲሞክራቶች ከጤና ዋስትና ሽፋኑ ላይ የተቆረጠው ገንዘብ አነስተኛ ገቢ ያላቸውን አሜሪካውያን የሚጎዳ ነው ሲሉ ውድቅ አድርገውታል።

ላቲሳ ሆክ ትናንት የሁለቱ ፓርቲዎች ኮሚቴዎች በጉዳዩ ላይ የጀመሩትን ክርክር ተከታትላ ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ያቀርበዋል። እቅዱ ለግብር ከሚከፈል ገንዘብ ላይ እየተቀነሰ ለጤና መድህን እንዲውል የሚያደርገውን አሰራር ይተካል። ቀስ በቀስም የጤና መድህን የሌላቸውን ይጎዳ የነበረው የመንግሥት አሰራር ያከትማል። ሜዲኬር በመባል የሚታወቀውን ተጨማሪ አነስተኛ ገቢ ላላቸው ቤተሰቦች

መንግሥት የሚሰጠውን የጤና መድህን ድጋፍ ፕሮግራም ሙሉ በሙሉ እንዲቋረጥ ያደርጋል። ብዙ በኮንግሬሱ ያሉ ሪፑብሊካውያን ይህን ዕቅድ ብዙ አልገፋም ሲሉ ይተቹታል። ከሕግ አርቃቂዎቹ ሪፐብሊካን አንዱ ጂም ጆርዳን እንዲህ ብለዋል። ይሄማ ኦባማ ኬር በተለየ ገጹ የቀረበበት ነው። ኮንግሬስማን ራንድ ፖል በበኩላቸው ደግሞ

ገና ከጅምሩ የጨነገፈ ይመስለኛል። ወግ አጥባቂዎች ድምፅ ይሰጡታል ብዬም አላስብም። ሌሎች ሪፑብሊካውያን ግን ለአዲሱ ዕቅድ አዎንታዊ ድጋፍ ነው የቸሩት። የጆርጂያው ዳግ ኮሊንስ አንዱ ናቸው። ለለውጥ ቦታ ያለ ይመስለኛል። ሕጉ ግን ቃል በገባ ነው መሠረት ይፈጸማል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ግን አዲሱን ዕቅድ ድንቅ ሲሉ አወድሰው

የምክር ቤቱ ሪፑብሊካውያን አባላት ሕጉን እንዲያሳልፉ ጥሪ አቅርበዋል። ሂደቱ ውስብስብ ነው፣ እንደ እውነቱ ግን ቀላል በሆነ ነበር። ጥሩ የጤና ጥበቃ መድን ይባላል። ዲሞክራቶቹ ግን ፕሮግራሙን አምረው ይቃወሙታል። አዲሱ የጤና ጥበቃ ዕቅድ ለሀብታሞች ከፍተኛ የሆነ የግብር ክፍያ ጠቀሜታን ያስገኝላቸዋል፣ አነስተኛ ገቢ ያላቸውን ቤተሰቦች

የጤና ሽፋን ይቀንሳል ሲሉ ያስረዳሉ። ከፔንሲልቬንያው ዲሞክራት ኮንግረስማን ማይክ ዶይል እንስማ። ሪፑብሊካውያን የጀመሩት ፕሮግራም የጤና ጥበቃ ለጤናማዎቹና ለሀብታሞቹ የሚውል ነው። ቀሪዎቹ አሜሪካውያን ተጨማሪ ብዙ ገንዘብ እንዲከፍሉ ያደርጋል። በዚያ ላይ የምታገኘው የመድን አገልግሎት አነስተኛ ይሆናል። አንዳንዶቹ ዲሞክራቶች እንደገለጹት ከሆነ

ሪፑብሊካኖች ባቀረቡት አዲሱ እቅድ ለመድህን ኩባንያ ሥራ አስኪያጆች ግብር ከፋዮችን እስከ 450 ሚሊዮን ዶላር የሚያስወጣ አንቀጽ አለው። በምክር ቤቱ የዲሞክራቲክ ፓርቲው መሪ ናንሲ ፔሎሲ በትናንትና ዕለት የሪፐብሊካኑ ፍላጎት እቅዳቸውን በደንብ ሳንረዳ ሂደቱን እንድናፋጥን ለማስገደድ ይሞክራሉ ሲሉ ከሰዋል።

ሪፐብሊካውያኑ አሁን ለመደበቅ የሚፈልጉት ነገር ምንድን ነው? የጤና መድህናቸውን የሚያጡ ሰዎችን ቁጥር ነው። አምስት አስር አስራ አምስት ወይስ ሀያ ሚሊዮን ናቸው? በቅዱ መሰረት የጤና መድህን የሚያጡ አሜሪካውያን፣ አዲሱን የሪፐብሊካውያን የጤና እቅድ በርካታ የዩናይትድ ስቴትስ ሆስፒታሎችና የሐኪሞች ቡድኖች ተችተውታል። እቅዱ ምናልባት ለጤና ጥበቃ የሚወጣውን ክፍያ ያሳድጋል

በመሆኑም ብዛት ያላቸው ህሙማን መክፈል ስለሚከብዳቸው መድህኖቻቸውን ያጣሉ ሲሉም ያስረዳሉ። ፕሮግራማችን ይቀጥላል። አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን የባለሙያ ውይይት በወቅታዊ ርዕሰ ጉዳይ ዙሪያ

ከምሽቱ 3 ሰዓት ከ35 ደቂቃ ነው። አሁን ትኩረቱ በእጅጉ አነጋጋሪና ዩናይትድ ስቴትስ ውስጥ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ርዕሰ ጉዳይ ነው የምናነሳው። አዲሱን የዶናልድ ትራምፕ ፕሬዚደንታዊ የአፈጻጸም ትእዛዝ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ ለውጦችና አንድምታዎችን ቀረብ አድርጎ በጥልቀትና በትኩረት የሚመረምር ውይይት ነው።

ተወያዮቹ የሚጌታቸው በካሊፎርኒያ ክፍለ ግዛቷ ሳን ሆዜ ከተማ የአሜሪካ የሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻም የለህ በዋሽንግተን ዲሲና ቨርጂኒያ በጥብቅና ሥራ የተሰማሩ በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ባለሙያ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ሥራ የተሰማሩ ባለሙያ ናቸው።

እንግዶቹን ያወያየው አሉላ ከበደ ነው። ተወያዮቻችን አንተና አንቺ ብለህ አወያየን ብለው በጠየቁት መሰረት ነው እንግዲህ አሉላ የሚያነጋግራቸው። ወደ ውይይቱ ልምራችሁ።

አመሰግናለሁ። በመረጣችሁ መንገድ እያስተዋወቅ ቀጥላለሁ። የቅርቡን የዩናይትድ ስቴትስ የኢሚግሬሽን ፕሬዚዳንታዊ ትዕዛዝ ተከትሎ አነጋጋሪም፣ አንዳንዴም አሳሳቢ ጉዳዮች እየተነሱ ነው። በተለይ ደግሞ በስደተኛው ማህበረሰብ አካባቢ በቅጡ ሁኔታውን ለመረዳት ከሚደረገው ጥረት ምን ይሆን ዕጣዬ እስከሚለው ድረስ ይዘልቃል። እንደ ሰዎቹ የህጋዊ መኖሪያ ፍቃድ መኖርና ያለመኖር። እስኪ ከአጠቃላይ ሁኔታ እንነሳ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ያወጣው ትዕዛዝ

ማንን ይመለከታል? ምንስ አሳሳቢነት አለው? አጠቃላዩ የህጉን መንፈስ የሚ ከአንቺ ልጀምር። አመሰግናለሁ በጣም ስለዚህ ግብዣ፣ አቶ አሉላ። አሁን በቅርብ የወጣውን የኤግዜክቲቭ ኦርደር ወይንም ትእዛዝ ብቻውን ሳይሆን ምናልባት የዛሬ ሁለት ሳምንት አካባቢ የዲፓርትመንት ኦፍ ሆምላንድ ሴኪሪቲ በሜሞራንድም ደረጃ ያወጣቸው አንዳንድ ነገሮች ጋራ አንድ ላይ አድርገን

በሁለት ብንከፍለው ጥሩ ነው። አንደኛ ከውጭ ለሚመጡ ይሄ ነገር አዲስ ላሉ ምን ይመለከታቸዋል፣ ሁለተኛ ደግሞ በአገር ውስጥ ደግሞ ላሉ

እነሱ ንስ በሚመለከት ምን አይነት አዳዲስ ነገሮች እየሆኑን ያለው እያልን ብናየው ጥሩ ነው ብ መልካም፣ በሀገር ውስጥ ካለውን እንነሳ። በሀገር ውስጥ ያለ ማን ያሳስበዋል? ማን ይመለከተዋል? ይሄ አጋጅነቱ ጉዞን ነውና፣ በጉዞ ሊካተቱ የሚችሉ ሰዎች ወይም ከዚህ ተነስተው ተጉዞ ሲመለሱ ሊያሳስባቸው የሚችሉ ሰዎችንም ያዛምደው ይመልከቱ ጥሩ ነው። አንዳንድ ነገር ምናልባት የኛም ማህበረሰብ የማይመለከት ከሆነ እዛ ላይ አላተኩርም?

ለምሳሌ በሶስት የሚከፈሉ የስደተኛ አይነቶችን እናያለን፣ እዚህ ሀገር ያሉት ማለት ነው። አንደኛ ለምሳሌ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሳካላቸው ቀርቶ ነገር ግን ወንጀል ስለሌላቸው ሊሆን ይችላል፣ ወይንም በተለያየ አጋጣሚ ሊሆን ይችላል። ከሀገር ውስጥ ያልተባረሩ ሰዎች አሉ። እነኚህ ሰዎች

ምናልባት በአመት አንዴ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖሩ አሉ። ለእንደነዚህ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው። ማለት ከዚህ በፊት ጉዳያቸው በተለያየ አይነት ሁኔታ ተዘግቶ የነበረ አሁን ኢሚግሬሽን እና ካስተምስ ኢንፎርስመንት በቀላሉ ከአገር ሊያስወጣቸው የሚችሉ ስለሆኑ እነሱን ያስወጣል። አንደኛው በሁለተኛ ደረጃ

የተለያየ አይነት ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ አሁን በኢሚግሬሽን ደረጃ አንዳንድ ወንጀሎች የቋሚ መኖሪያ መብት ፍቃድም ሆነ ጥገኝነትም ሆነ የተለያዩ አይነት ነገሮችን እንዳያገኙ ሰዎችን ያግዷል አንዳንድ ወንጀሎች ግን ምናልባት ይህንን እንኳን ባያግዱ በተለያየ አይነት መንገድ በፍርድ ቤት ሂደት ከጠበቃ ጋራ በመከራከር አንዳንድ ጠቀሜታ ሊያገኙ የሚችሉ የነበሩ ሰዎች አሁን ወንጀል ስለፈጸሙ ብቻ

ከሀገር ሊወጡ እንደሚችሉ አስገዳጅ አይነት ሁኔታ ሊመጣ እንደቻለ እሱን አይተናል። እሱ አሳሳቢ ሆኖ እናያቸዋለን። በሶስተኛ ደረጃ ደግሞ ምንም አይነት ማመልከቻ ያላገቡ እዚህ ሀገር ዝም ብለው የኖሩ በተለያየ አይነት አጋጣሚ የመጡ አንዳንዶቹ ከሁለት ዓመት በታች የኖሩ ሊሆን ይችላሉ። አንዳንዶቹ ከሁለት ዓመት በላይ የኖሩ ሊሆን ይችላሉ። እንደነኚህ አይነት ሰዎችም ባለው አጋጣሚ በተለይ ከሁለት ዓመት በታች እዚህ ሀገር ነዋሪ የሆኑ ሰዎች

ምንም አይነት ማመልከቻ ሳያመለክቱ ምንም አይነት ለጊዜውም ሆነ በቋሚነት ሊያስቆያቸው የሚችል መብት ከሌላቸው አሁን የኢሚግሬሽንና ካስተምስ ኢንፎርስመንት መጀመሪያ አለ ፍርድ ቤት ፕሮሰስ ከሀገር ሊያስወጣቸው የሚሞክር ትኩረት የሚያደርግባቸው እንደሆኑ እናያለን። እነህ እንግዲህ ከታች ያሉት ናቸው። ከዛ ደግሞ በሁለተኛ ደረጃ ለምሳሌ

ቋሚ መኖሪያ ፍቃድ ያላቸው ብዙዎች ሰዎች አሉ። በተለይ በኛ ማህበረሰብ ምን አይነት ነገር አለ? ብዙ ጊዜ ስልክ ስለሚደወሉልን ነው፣ ግሪን ካርዴን ካገኘው በአመት አንዴ የበጣ ይበቃል አገር ቤት እየኖርኩኝ ወይንም ሌላ ቦታ እየኖርኩ እያሉ ብዙ ሰዎች ይደውላሉ። አሁን እነኚህ ሰዎች በትናንሽም በትላልቅም ነገር ግሪን ካርዳቸው ላይ ችግር አምጥተዋል ማለት ነው። ለምን አንድ ሰው ከስድስት ወር በላይ ከዚህ ሀገር ውጭ ከቆየ ወይንም ከአንድ አመት በላይ ከዚህ ሀገር ከቆየ

የቋሚ መኖሪያ መብቱን በገዛ ፍቃዱ እንደተወ ሊቆጠር ስለሚችል ማለት ነው። ስለዚህ እንደዚህ እንደዚህ አይነት ላይ ለምሳሌ እዚህ ሀገር ሲገቡ ጥያቄ በማብዛት በተለያየ አይነት ሁኔታ ነገሮችን ከዚህ ቀደምም ያለ ሕግ ቢሆንም የበለጠ ጠበቅ አድርገው ሊይዙት እንደሚችሉ እናያለን። ይሄ አንድ። ሁለተኛው ደግሞ ለምሳሌ የጥገኝነት ወረቀት ከጠየቁ በኋላ የቋሚ መኖሪያ መብት ፍቃድ ሲሰጣቸው

የአገራቸውን ፓስፖርት ተጠቅመው ወደ አገራቸው የሚመለሱ ሰዎች ምንም እንኳን አሁን ቋሚ መኖሪያ መብት ፈቃድ ያላቸው ቢመስላቸውም አገራቸው በመመለሳቸው የሀገራቸውን ፓስፖርት በመጠቀማቸው፣ እንዲህ አይነቱ ነገር ያለ ህግ ቢሆንም እነዚህ አይነት ሁኔታዎች ላይ አሁንም የካስተምስ እና ቦርደር ፐትሮል ጠበቅ ያለ እርምጃ ይወስዳል ብለን እናስባለን። እንግዲህ ይሄ በተለይ እኛም ማህበረሰብ በሚመለከት አንዳንድ ከላይ ከላይ ያየናቸው ነገሮች ናቸው።

ጊዜ ልስጥና ና ይጨምራለን። ግሩም ሆነ ያነሷቸውን አንኳር አንኳር ነጥቦች ፈታ ፈታ እያደረግን እንመለከታለን። አሳሳቢነታቸው በተለይ በሰዎቹ ህይወት ላይ የሚያሳድሩትን ተጽዕኖ ጭምር በዝርዝር መረዳት ይጠይቃልና በዚህ ሰዓት የሚከታተሉ አድማጮች ሊያነሷቸው የሚችሉ ጥያቄዎችን ለማንሳት እንሞክራለን። አቶ ፍጹም

ቀደም ብሎ በየሚ የተገለጡትን ሶስት ፊት ለፊት የሚታዩ ሁኔታዎች ሊያስከትሉ የሚችሉ ስጋት ሊያሳድሩ የሚችሉባቸውን ሰዎች ለይተዋል። በተለየ ሁኔታ ሊታይ የሚችሉ ቡድን በላቸው ሁለት ወገኖችን አንስተዋል። እስኪ በተነሱትም ላይ

አለፍ ብለው ምናልባትም በዓለም አቀፍ ደረጃ የተነሳውንም የህጉን መንፈስ በጥቅሉን መረዳት ይጠይቃልና በአጠቃላይ የህጉን መንፈስ የፕሬዚዳንታዊ ትእዛዝ መንፈስም ላይ አንዳንድ ነጥቦችን ቢያነሱ ጥሩ። እንግዲህ ይሄ ፕሬዚዳንት የተመረጠው አሜሪካ በጣም ብዙ ስደተኛ ትቀበላለች፣ አሜሪካ ስደተኛ በዝተዋል፣ ቁጥሩን መቀነስ አለብን፣ ያለውንም ማስወጣት አለብን ብሎ ነው። አስራ አንድ ነጥብ አምስት የሚሆኑ ህጋዊ ፈቃድ የሌላቸው ሰዎች አሜሪካን ሀገር አሉ። ብዙ ሰው ያተኮረው እዛ ጋ ነው።

ግን ይሄ መንግስት አዲስ የተመረጠው የዶናልድ ትራምፕ መንግስት ምንድን ነው የሚለው በጣም ብዙ ሰው በስቷል አሜሪካ ነገር። ስለዚህ አሁንም የሚ እንዳለችው አንደኛ እዚህ ያለውን በህጋዊም ሆነ ያለ ህጋዊ ፈቃድ ያለውን ሰው ቁጥር መቀነስ፣ ሁለተኛ ደግሞ አዲስ አለማስገባት ነው። ስለዚህ ከዚህ አንጻር ነው ይህንን ማየት ያለብን ማለት ነው። ለምሳሌ አሁን የዚህ መንግስት

አስተሳሰብ ምንድን ነው? ብዙ ሰዎች የጥገኝነት መንገዱን ማለት የአሳይለም ፕሮሰሱን እየተጠቀሙ እዚህ ሀገር ይቆያሉ ነው። ስለዚህ አዲስ የወጣው ፖሊሲ ምንም እንኳን እዚህ አዲሱ ማዘዣ ጋር ማንም ሰው አሳይለም የመጠየቅ መብቱን ይሄ ማዘዣ አይከለክልም ብሎ ቢያውጅም፣ በውስጡ ግን ወርቁ ምንድን ነው የአሳይለም ፕሮሰሱን የጥገኝነት ፕሮሰሱን በጣም አጥብቀውታል።

የቤተሰብ መገናኘትን ሁኔታ ጥገኝነት ጠይቆ እዚህ ቤተሰብ ማምጣቱንም ለመቶ ሰማንያ ቀን ታግዷል። ስለዚህ ጥገኝነት ማመልከቱ ህጉ ባይለወጥም መንገዱን ግን አጥብቀውታል። ይሄ ማለት ምንድነው? አሁን በኢንተርቪው ጊዜ አርባ አምስት ደቂቃ የነበረው ኢንተርቪው አሁን ሶስት ሰዓት ይሆናል። በጣም በጣም ብዙ መረጃዎች ሊጠይቁ ይችላሉ ማለት ነው። እስካሁን ስልሳ አምስት በመቶ የነበረውን የመስጠት ሁኔታ ማለት አሳይለም ያመለክ ጥገኝነት የሚሰጥበትን እድል የሚያገኘውን ይቀንሳል ማለት ነው።

በመረጃ ደረጃ ደግሞ በጣም ብዙ መረጃዎች ሊጠይቁ ነው ማለት ነው። ሁለተኛ ደረጃ አሁን የሚም እንዳለችው ሊያባረሩ የሚችሉ ወንጀሎች አሉ፣ የማይችሉ ወንጀሎች ነበሩ። አሁን አይተው እንዳላየ ያለፏቸውን ትናንሽ ወንጀሎች ማለት ግሪን ካርድ ያገኘ አሳይለም ያገኘ ሰው፣ አሁን ግን ድሮ የማያባረሩት ወንጀሎች አሁን ያባረሩታል ማለት ነው። በሶስተኛ ደረጃ ደግሞ

የግሪን ካርድን እንደ ቋሚ ቪዛ እንደ መመላለሻ ቪዛ አድርገው የሚያስቡ ሰዎች ነበሩ። ስምንት ወር ከሀገር ውጭ ይቆያሉ፣ አራት ወር እዚህ ይቆያሉ። ወይም ዘጠኝ ወር ከሀገር ውጭ ይቆያሉ፣ ሶስት ወር እዚህ ይቆያሉ። ይሄ አሁን ይቆማል በአዲሱ ህግ መሰረት ማለት። የነበረውን ህግ ነው በጥብቅ የሚያስፈጽሙት ማለት። ስለዚህ እዚህ ሀገር በዲቪም ሆነ በቤተሰብ በኩል ግሪን ካርድ አግኝቶ ኢትዮጵያም ሆነ ሌላ ሀገር ቆይቶ እዚህ ሀገር ብቻ ያችን በስድስት ወር ወይም በአመት መጥቶ እዚህ ሁለት ወር ሶስት ወር ቆይቶ የሚመላለሰውን ሰው

ቦርደር ሊመልሱ ይችላሉ፣ ወይንም ደግሞ የዲፖርቴሽን ክስ በፍርድ ቤት ይከሱትና ግሪን ካርዱ እንዲያጣል ሊያደረጉት ይችላሉ ማለት ነው። ሌላው ነገር ደግሞ የሚያለችውን እየደገምኩ ያለሁት ምክንያቱም በደንብ ለማብራራትም ያህል ማለት ነው እና እስካሁን አይተው እንዳላየ የሚያልፏቸው ነገሮች ነበሩ። አሁን እንደዛ ያደረገውን ሰው አይ የሀገርህን ፓስፖርት ከጠየቅ ወይም የሀገርህን ፓስፖርት እንኳን ባትጠይቅ በአሜሪካ የመውጫ ፈቃድ በትራብል ዶክመንት ወደ ሀገርህ ስለሄድ ጥገኝነት የጠየክበት ምክንያት

ከዚህ በኋላ የለም ማለት ነው። ሀገር በሰላም መኖር ትችላለህ ብለው ግሪን ካርዱን ሊቀሙት ይችላሉ ማለት ነው። በአጠቃላይ የዚህ ህግ ዋናው መንፈሱ ምንድን ነው? እዚህ በግሪን ካርድም ሆነ በሌላ ያሉትን ሰዎች ቁጥራቸውን የሚቀነስበትን መንገድ መፈለግ፣ በወንጀልም ሆነ በተለያየ መንገድ እነዚህ ሰዎች ያገኙትን መንገድ ላይ ደግሞ ያሉትን በማመልከት ደረጃ ላይ ያሉትን ደግሞ እነሱን እንዳያገኙ ማጥበቅ፣ በሶስተኛ ደረጃ ደግሞ እምቢ እንኳን ተብለው

አይተው እንዳላየ ያለፏቸው በቤተሰብ ምክንያት ወንጀል ስላልሰሩ ወይም አላረለክ ኬዛቸው እምቢ ተብለው ግን እነሱን ማባረር ቅድሚያ አልነበረም ለኦባማ አድሚኒስትሬሽን፣ እውነቱን ለመናገር ለቡሽ አድሚኒስትሬሽን። ይሄ መንግስት ግን አሁን እነዚህ ኬዛቸው እምቢ ተብለው ሶስት አራት አምስት አመት የቆዩትን ሰዎች ወንጀል እንኳን ባይሰሩ እነሱን ለማባረር ነው ዋናው መንፈሱ ደግሜ የምለው

ቁጥር መቀነስ ነው። ከሌላው አንጻር ደግሞ ቁጥር ከመቀነሱ ጋር የተያያዘ ነው፣ የቤተሰብ በዓለም አቀፍ ሕግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆነው እንዲኖር ማለት የፋሚሊ ዩኒየንን ይሄን የአሜሪካ መንግስት ብቻ ሳይሆን የዓለም አቀፉ የሬፊጂ አግሪመንት የሚደነግገው ነው። ያንን ማፋጠን ላይ ነው የእያንዳንዱ ሀገር ግዴታ የገባው አሜሪካም ያን ግዴታ የገባችና እንደውም በጣም ብዙ ጥገኞችን ስደተኞችን ያስጠጋች ሀገር ናት። አሁን ግን

ያንን ቁጥሩን ብቻ መቀነስ ሳይሆን ለመቶ ሰማንያ ቀን በሩ አን ዘጋች ማለት ነው አሜሪካ። እንደዚህ አይነት ነገሮች ናቸው ያሉት ከዚህ በፊት የወጡ ትንጎች በጥብቅ መተርጎም ማለት ነው። ይሄ ነው አሁን እየተካሄደ እዚህ ላይ አንዲት ነገር ልጨምርበት ስላሳሰበኝ ና አንኳርም ነው ብዬ ስለማስብ ነው። እንደውም ዛሬ መቶስ ሳጠናው ነበር ምንድን ነው

ኢንአድሚሲቢሊቲ የሚባል አንድ ነገር አለ በህግ። ለምሳሌ ቀላል ነገር የሚመስለን አንድ ሰው እዚህ ሀገር ለመምጣት መጀመሪያ ገና ሲያስብ የቱሪስት ቪዛ ሲያመለክት ሐሰተኛ የሆነ ነገር ተናግሮ ቢሆን እንደገና ያ ነገር በቃ አለፈ አለቀ ብሎ ነው እዚህ ሀገር ከገባ በኋላ የሚያስበው። አንደኛው በጣም የሚያሳስበው ነገር አንድ ለኢሚግሬሽን ወይንም እንደገና ለተለያየ እንደ ሶሻል ሴኩሪቲ ሊሆን ይችላል ዌልፌር ለማግኘት ሊሆን ይችላል

ሐሰት የሆነ ነገር የተናገረ ሰው በዛ ነገር ላይ ከባድ ማዕቀብ እንደሚያደርግ እና እንዲህ አይነቱ ነገር ከሀገርም ሊያስባርር የሚችል ነገር እንደሚሆን አዲስ ከወጡት መመሪያዎች ውስጥ ያየናቸው ናቸው። ምን አይነት ምን ማለት ነው? ለምሳሌ አንዳንድ ይቅር የሚባሉ እና አንዳንድ ደግሞ ይቅር የማይባሉ ውሸት ነገሮች የተናገሯቸው ይኖራሉ። አሁን እነዚህ ነገሮች ላይ በማቅበቅ ዲፖርት የማድረጊያ መንገድ እንደሚሆኑ

ነው የገለጸው። በሁለተኛ ነገር የሱ የአሜሪካን በአጠቃላይ የኢሚግሬሽን ሲስተሙ ፋሚሊ ቤዝድ ነው። ማለት የቤተሰብ ዩኒቲ ቅድም ወንድሜ እንዳለው የፋሚሊ ዩኒቲ ላይ የተመሰረተ ቤተሰብን መልሶ ማገናኘት ከግምት ያስገባ ነው፣ ቤተሰባዊ ነው። ስለዚህ ለምሳሌ ሲቲዘን የሆነ ዜጋ የሆነ ሰው ውጭ ላለ ለወንድምና ለእህቱ ሊያመለክት ይችላል።

ለወላጆቹ ሊያመለክቱ እንደገና ወላጅ ሆኖ ልጆቹ እድሜያቸው ከፍ ያለም እንኳን ቢሆኑ ሊያመለክቱ ይችላሉ። በእንዲህ አይነት መልክ ነበር። ነገር ግን ፕሬዚዳንቱ ልክ አሁን ለምሳሌ ካናዳ፣ እዛ አይነት ኢሚግሬሽን ሲስተም አለው ሜሪት ቤይስድ ወይንም በቤተሰባዊ ግንኙነቶች የተመሰረተ አይነት የኢሚግሬሽን ሳይሆን ነገር ግን ከሙያና ከኳሊፋይድ ከሆነ ከሚል ማለት አንጥሮ አንጥሮ ማለት ነው ቤተሰብ በማይሰበሰብ አይነት ሁኔታ ኢሚግሬሽኑ

በዛ አይነት መንገድ እንዲዋቀር ይህንን ነገር ሀሳቡ እንደሆነ ፕሬዚዳንት ትራምፕ ተናግሯል። አንደኛው ይሄ ከሚቀየረው ነገር ማለት ነው። ይህንን እንግዲህ በአጠቃላይ ያለውን ነገር ይህንንም ደግሞ በማስታከክ ኮንግረስ ውስጥ አንድ ቢል ባለፈው አስገብቶ ነበረ። ታም ካርተን የተባለው እንደራሴ እና ያስገባው ብዙ አይነት የቤተሰባዊ አሁን ቅድም የዘረዘርኳቸው አይነት ማመልከቻዎችን በሙሉ ውስጡን አድርጎ አንድ ዜጋ የሆነ ሰው ምናልባት ለሚስቱ እና

ከአስራ ስምንት ዓመት በታች ላሉ ልጆች ብቻ የሚያመለክትበት ሌላውን ግን ቤተሰባዊ ግንኙነትን የሚያስወግድበት አይነት ነገሮችን ኢንትሮዲውስ አድርጓል። አሁን ያ ማለት ህግ ሆነ ማለት አይደለም፣ ግን ነገሮች ወዴት አይነት ነገር አዝማሚያውን ያመላክታል። እነኚህን ነገሮች ጨምሬ ለመናገር ስለፈለግኩ ነው። መልካም፣ በጣም አስፈላጊ ጭብጦች ናቸው። ወደ ካናዳ ልሻገር ወደ ቶሮንቶ

ህጉ ከስር መሰረቱ ዩናይት ስቴትስን ይመልከት፣ እዚህ ዩናይት ስቴትስ ውስጥ ይርቀቅ ይውጣ፣ ተፈጻሚነቱም እዚሁ ዩናይት ስቴትስ ውስጥ ይሁን እንጂ በጓሮ በር ካናዳንም ተመልክተዋል። ጎረቤት ካናዳ አንዳንድ ጊዜ እዚህ ዩናይት ስቴትስ የሚፈጠሩ ነገሮች እንደሚመለከቷት ሁሉ የስደተኞች ፍልሰት እንደ አዲስ በብዛት ታይቷል። የእነሱን ህይወት ያናጋል ብለው የፈሩ ቤተሰቦች፣ ግለሰቦች

ፈጥነው ለመሄድ በሚያደርጉት ጥረት እጅግ በበረታ ቅዝቃዜ እስከ አካል ጉዳት እስከ መታመም የደረሱበት ሁኔታ በዜናዎች ተዘግበዋል። ምን አይነት አንድምታ ፈጥሯዋል በካናዳ የስደተኞች የኢሚግሬሽን ህግ ላይ?

የህግ ጠበቃው ተክለ ሚካኤል አበበ ይመልሳሉ። ጥያቄው አልተመለሰም፣ አድማጮች በወቅታዊ የዩናይት ስቴትስ የኢሚግሬሽን ጉዳይ ዙሪያ የተሰናዳው ልዩ ውይይት ፕሮግራሙ አልተቋጨም። ሰፋ ያለውን ውይይት በእሁዱ የራዲዮ መጽሔት ተከታተሉ። ለአሁኑ ግን እንግዶችን ለሙያዊ ተሳትፏቸው አመሰግናለሁ። ጊዜ አሉላ በጣም አድርገን እናመሰግናለን፣ አንተንም እንግዶችንም።

ይሄ በጣም ቆንጆ ርዕስ ስለሆነ እንደውም ተሳታፊዎች አድማጮች ሁሉ እንዲሳተፉበትም እንጋብዛለን። ትልቅ ብዙ መረጃ የሚሰጥ ነው። አሁን የሚቀጥለው ደግሞ የተፈጥሮ አካባቢ ይሆናል። አዘጋጅና አቅራቢ ሶሎሞን፣ ሶሎሞን እኔ ማለት ነው ክፍሌ እና የተከበራቸው አድማጮች

ባለፈው ሳምንት ዶናልድ ትራምፕ ለኮንግረሳቸው ወይም ለተወካዮች ምክር ቤታቸው ንግግር የመጀመሪያውን ንግግራቸውን ባደረጉበት ቀን በዚህ በተፈጥሮ አካባቢ ጉዳዮች ላይ ጥቂት ሀረጎችን ወይም ጥቂት አረፍተ ነገሮችን ጠቀስ አድርገው ነበረ። ስለ ንጹህ ውሃና ስለ ንጹህ አየር መንግስታቸው፣ አስተዳደራቸው እንደሚሰራ እና በአጠቃላይ በፕሬዚደንት ዶናልድ ትራምፕ የተፈጥሮ አካባቢ ጥበቃ ፖሊሲና እምነት ላይ ውይይት ጀምረናል ከ

ከልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰርና የተፈጥሮ አካባቢ ጉዳዮች ተመራማሪ ሳይንቲስቱን ዶክተር ጌታቸው አሰፋን ጀምሬ ውይይት ጀምረናል፣ ንግግር ጀምረናል። በዚህ ላይ ከዶክተር ጌታቸው ጋር ያደረግነው ውይይት ተከታይ ክፍል ቀጥሎ ይቀርባል። የሚገርመው ንግግሩን ከማድረጋቸው ከሰአታት በፊት የዩኤስ የንጹህ ውሃ ህግ ልንለው የምንችለው ህግ የሚሽር ትእዛዝ ሰጥተዋል። ያ ህግ እንዲሻር ትእዛዝ ያውጡ እንጂ ምናልባት

ያው ሊሻር የሚችልበት ሁኔታ ስናይ የፌዴራል የህግ አወጣት ስርዓቱን ሂደቱን ተከትሎ አዲስ ህግ ወጥቶ ህጉ ደግሞ ከነበረው ህግ የበለጠ እንደሆነ በፍርድ ቤት ሁሉ አስረድተው ረድተው ነው እንግዲህ ህግ ሊሆን የሚችለው። ያ ውስብስብነት ራሱ ሙሉ እንኳን የስልጣን ዘመን በሚጨርሱበት ሰዓት ላይፈጸም የሚችል ነገር ነው። ሊያደርጉ የሚችሉት ምንድን ነው አሁን እያደረጉም ያሉት

እነዚህ በፕሬዚደንት ኦባማ አስተዳደር የመጨረሻዎች ስድስት ወራት ውስጥ የወጡ ህጎችን ግን በቀላሉ መሻር ስለሚችሉ አንድ የኮንግረስ የህግ ክለሳ ደንብ ብለን ልንተርጉም የምንችለው አሰራር አለ። እነዛ በስድስት ወር፣ የመጨረሻው ስድስት ወራት የወጡትን በቀላሉ በኮንግረስ እና በሴኔቱ አብላጫ ድምፅ መሻር ስለሚችሉ ያንን እያደረጉ ነው። አንድ ሁለት አካባቢ ነክ ነገሮችን በዛ አሳልፈዋል። አንድ ፕሬዚደንት

በቅርብ ያሉት አማካሪዎቹ ወይም በአስፈጻሚ ዘርፍ ውስጥ ያሉ መስሪያ ቤቶቹ የሚሰጡት የጥናት ውጤቶችና ምክሮች ትርጉም አላቸው ለሚያስተላልፋቸው ውሳኔዎች። በተለይ በዚህ በተፈጥሮ አካባቢ ጥበቃ በኩል ያየን እንደሆነ ደግሞ ያው ቀደም ሲል እርሶም እንደተናገሩት ና እንደሚታወቀው ስካት ፕሩት የኤጀንሲው ኃላፊ ሆነው የተመረጡት ባለስልጣን የንጹህ ኢነርጂ ጠላት በመሆናቸው የሚታወቁ ሰው ናቸው። ቀደም ሲል እርስም ገልጸውት እንደነበረው ክስ

ሄዱ ናቸው እና አሁንም ብዙ ደንቦችን ብዙ መመሪያዎችን እንደዚሁ እየፈተሹ ለመሻር የሚሰሩ ሰው ናቸው ተብሎ ነው እንግዲህ የሚጠበቀው። እና በእንደዚህ አይነት የአካባቢ ጥበቃ ኤጀንሲ የሚቀርብላቸው ሀሳብ ለዶናልድ ትራምፕ ወዴት ነው ሊወስድ የሚችለው? በአጠቃላይ የዓለሙን የማየው አሁን አሜሪካ ውስጥ የሚደረገውን ነገር ብቻ ሳይሆን። አዎ እንግዲህ እንደተባለው አሁን ከአካባቢ ጥበቃ ባለስልጣን ዋና ኃላፊ ጀምሮ እስከ ነጩ ቤተ መንግስት ውስጥ እስካሉት አማካሪዎች

በደንብ የለየላቸው የአየር ንብረትም የአካባቢ ጥበቃ የአማንያን ናቸው እና እነዚህ አማንያን ማለት ለውጥ አለ ብለው የማያምኑ ወይም የሰው ልጅ ተጽዕኖ አለው በአካባቢ ጥበቃ እና በአየር ንብረት ለውጥ ላይ ብለው የማያምኑ ሰዎች ማለት ሆኖ፣ አዎ በትክክል የማያምኑ እና እንዲሁም ደግሞ ከአካባቢ ጥበቃ ለሕዝብ እና ለአጠቃላይ ለመጪው ትውልድ ከመስራት ይልቅ ለንግዱ ዓለም ወይም ደግሞ

ግሉ ዘርፍ ላሉ ቢሊዮነሮች ኩባንያዎች፣ የሚሰሩ እና ለእነሱም ቃል የገቡ በእነሱም የሚደገፉ የእነሱን አይንና ጆሮ ሆኖ የሚሰሩ ናቸው እና እንግዲህ፣ በዛ ብቻ ካየ ነው እንዳልኩት። አሁን የሆነ እንዲያው ጥቁር ስዕል ብቻ መሳል አልፈልግም። እንዳልኩት መሬት ላይ ያለው በአለምም ደረጃ በምናይበት ሰዓት

የነ ቻይና ወደ መሪነቱ ስፍራ መምጣት በተግባር ብዙ ነገር። በነገራችን ላይ በአሜሪካም ይሁን በዓለም ደረጃ ታዳሽ ኃይል እና ቴክኖሎጂ ዝም ብሎ አሁን እንዲያው ለአካባቢ ተብሎ ብቻ የሚደረግ አይደለም። ምጣኔ ሀብታዊ አዋጭነቱም ከተለመዱት የበለጠ

የገነን የመጣ ነው እና ለመጀመሪያ ጊዜ የፀሐይ ኃይል ላይ የተመሰረተ የኃይል ማመንጫ ከድንጋይ ከሰል፣ ከተፈጥሮ ጋዝ ሁላ ረክሶ የተገኘባቸው ሀገሮች አሉ እና ያ በሚሆንበት ሰዓት እነዚህ ከአካባቢ ጥበቃ ባለስልጣን ጀምሮ እስከ ፕሬዚደንቱ አማካሪዎች የሚያደርጓቸው ነገሮችን እያበረደ እያቀዘቀዘ ይመጣል የሚል ተስፋ ነው።

በነሱ ሙከራ ደረጃ ግን በምናይበት ሰዓት በፍጥነት እያደረጉት ያሉት፣ አሁን ደግሞ ምናልባት በዚህ ሳምንት ካልሆነ በሚቀጥለው ሳምንት ዋና ምናልባት ለድንጋይ ከሰሉም በአጠቃላይ ደግሞ እንደዚህ በአካባቢ የአየር ንብረት ለውጥ አካባቢ ያሉ

ነገሮችን ሊለውጥ የሚችል ትዕዛዝ ያወጣሉ ተብሎ ይጠበቃል። ያው አንዳንዶች ረቂቁን አዩ የሚሉ ሰዎች የነገሯቸውን ያወጡታል እና ያንን በምናይበት ሰዓት ያው በዛ እንደሚገፉበት ግልጽ ነው። የሚፎክሩበትም ለመራጮቻቸውም፣ ያው በገባነው ቃል መሰረት እንቀጥልበታለን የሚሉት ነው። የአካባቢ ጥበቃን ሕጎች መሻር ማለት ነው። እንዲያውም እርግጥ ከአካባቢ ጥበቃ ጋር ብቻ እያያዝም ግን አዲስ ለሚወጣ አንድ ሕግ

ሁለት የቆየ ሕግ ይሻራል የሚል መመሪያ ሰጥቷል። በግልጽ በዛ መሰረት እየሄዱበት ነው። ዶክተር ጌታቸው ትራምፕ በያዙት የዚህ የአሜሪካ ትቅደም መፈክራቸው ምናልባት በስፋት ከሚጎዱት አካባቢዎች አንዱ ይሄው የተፈጥሮ አካባቢ ጥበቃ ስራ

ሊሆን ይችላል የሚል ሐሳብ አለ እና ከዚህ ጋር ተያይዞ ደግሞ በተፈጥሮ ሀብት ጉዳት፣ በአየር ንብረት ለውጥ ምክንያት ብዙ ጉዳት እየደረሰባቸው ያሉ ሀገሮች አሉ፤ ኢትዮጵያን የመሳሰሉ እና ሌሎችም በአፍሪካ እና በኦሼንያ ውስጥ ያሉ በርካታ ደካማ ሀገሮች፣ የደሴት ሀገሮች እና ወደ ኮፐንሃገን ትንሽ መለስ ብለን ብናይ አሜሪካ

እና ሌሎቹ ያደጉት ሀገሮች ለዚህ ለብክለት አስተዋጽኦ የሚያበረክቱ ሀገሮች እነዚህን ሀገሮች ለመደገፍ፣ ለማለማመድ፣ ለማዋጣት አስበው የነበረው የመቶ ቢሊዮን ዶላር ሀሳብ አለና ዶናልድ ትራምፕ በያዙት አቋም በወል አልደራደርም፣ ከማንም ጋር በግል ለአሜሪካ ጥቅም በሚሰጥ ሁኔታ ብቻ እደራደራለሁ ብለው በሚያራምዱት ፖለቲካቸው

ከኮፐንሃገኑም ግዴታ ከፓሪስ ስምምነትም የመውጣታቸው ሁኔታ ግልጽ ይመስላል። አሁን ብዙ ጊዜ እንደሚናገሩት እና እናንተ እንዴት ነው የምትመለከቱት ይህን ሁኔታ፣ እንደ ምሁራን በጉዳዩ ላይ እንዳላችሁ ሰዎች? አሁን ሁለት ዘርፍ ነው። አንዱ ከልቀት ጋር የተያያዘው አሜሪካ ብትኖርም ባትኖርም እንቀጥላለን የሚል እንዳልኩት፣ ቻይና እና በመሳሰሉት መሪነት ይካሄድበታል።

መቼም አሜሪካ ብትኖር አሜሪካ የመሪነት ሚና ብትጫወት እንደነበረ አይሆንም። ግን ግን ዶክተር ጌታቸው ይቀጥላሉ። ይሄንን ውይይት በጣም አመሰግናቸዋለሁ ዶክተር ጌታቸው አሰፋን ለዛሬ። ክቡራትና ክቡራን አድማጮች ቀን ያለ ሴቶች አዳይ ዊዛውት አ ውማን

ትናንትና ነበረ። ይሄ ዕለት የታሰበው በተለይ ዩናይትድ ስቴትስ ውስጥ ሴቶች ሁሉ ሥራ ሳይገቡ እንዲውሉ

ብዙዎች ጥሪ አድርገው በከፊል ተሳክቶላቸዋል ማለት ይቻላል። አይደለም? ደ ቆንጅት ልክ ነው። እኛ በመግባታችን ግን ልዩነቱን አላያችሁት። አሁን አንቺ እንዳትቀሪ ነበር የሰጋሁት። ልክ ነሽ። አሁን ማርች ኤይት ዓለም አቀፍ የሴቶች ቀንን ተንተርሰው ነው አዘጋጆቹ ይህን ጥሪ ያስተላለፉት። ብዙ የተቃውሞ ሰልፎችም በአሜሪካና በሌሎች ሀገሮች ውስጥም ተካሂደዋል። በተለይ ሴቶች ከስራ መቅረታቸው በምጣኔ ሀብት ውስጥ ቦታቸው ምን ያህል

ግዙፍ እንደሆነ ለማሳየት የታሰበም ጭምር ነው። ለመብቶቻቸው ብዙ ትግል እየተካሄደ ብዙ ጩኸትም እየተሰማ ነው። የያዝነው ወር የሴቶች ታሪክ ወር ነው። በዩናይትድ ስቴትስ መጋቢት፣ የተለያዩ ከሴቶች ጋር የተያዙ ታሪኮችን ይዘንላችሁ እንመለሳለን።

እናመሰግናለን ሶሎሞን ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐየ እንደዚሁም ፕሮግራሙ በመራችሁ ብርሃን ኃይሉ በቴክኒሽያኑ ጆ ጊል እና በሌሎችም ባልደረቦቻችን ስም እንሰናበታችኋለን ሶሎሞን አባተና ቆንጂት ታየ ነን አብራችሁን ስላመሻችሁ እናመሰግናለን ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል በእኛ በኩል ሰላም በደህና ደሩ